ከዋልድባ ገዳም ተይዘው በእስር ላይ የሚገኙት ሁለቱ መነኮሳት ሃይማኖታዊ ልብሳቸውን ከመልበስ እንዳይከለከሉ ፍርድ ቤት ትዕዛዝ ሰጠ። በቅጣት ተገልለው የቆዩት አባ ገብረ ኢየሱስም ከቅጣት ቤት መውጣታቸው ተሰምቷል። ፍርድ ቤቱ አቃቤ ሕግ ምስክሮቹን እንዲያቀርብ ቀጠሮ ይዟል። መለስካቸው አምሃ ዝርዝር ይዟል። ከዋልድባ ገዳም ተይዘው በቅሊንጦ እስር ቤት የሚገኙት አባ ገብረ ኢየሱስ ገብረ ማርያምና አባ ወልደ ሥላሴ ወልደ ሃይማኖት በእስር ቤቱ አስተዳደር እንዳይለብሱ ተከልክለው የነበሩትን ሃይማኖታዊ ልብሶቻቸውን እንዲለብሱ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት አዘዘ። ከዚህ ቀደም በነበረው ችሎት ሁለቱ መነኮሳት በቅሊንጦ እስር ቤት አስተዳደር የሚፈጸምባቸውን በደዶች በዝርዝር ለፍርድ ቤቱ አቤት ብለው ነበረ። አስተዳደሩ ሁለቱ መነኮሳት በሃይማኖታቸው እንደ ሥርዓት የተቀበሉትን አለባበስ በማፍረስ እንዲያወልቁ መገደዳቸውን፣ ከዚሁ ጋር ተያይዞም የተለያዩ እንግልቶች እንደደረሱባቸው አመልክተዋል። በተለይ የአባ ገብረ ኢየሱስ ገብረ ማርያም ደግሞ በቅሊንጦ እስር ቤት ዞን አምስት ተብሎ በሚታወቀው ስፍራ በማያውቁትና ተለይቶ ባልተነገራቸው ጥፋት ምክንያት በልዩ ቅጣት ተገልለው እንደሚገኙ ለፍርድ ቤቱ አቤቱታቸውን አቅርበው ነበረ። ፍርድ ቤቱ ዛሬ ቀጠሮ ሰጥቶ የነበረው ይህንን አቤቱታ በተመለከተ የማረሚያ ቤቱን አስተዳደር መልስ ተመልክቶ ትዕዛዝ ለመስጠት እንደነበረ ያስታወሱት የተከሳሾቹ ጠበቃ አቶ አምሃ መኮንን የታሳሪዎቹ አያያዝ የተሻሻለ መሆኑን ይናገራሉ። እንግዲህ ዛሬ በችሎ ስንቀርብ ያው በነ አባ ገብረ የሱስ በኩልም የተነገረን ያወቅ ነው። በርግጥ ከዛም በፊት መረጃው ደርሰናል። አንደኛ ከአልባሳት ጋር በተያያዘ የነበረባቸው ችግር እንደተፈታና መቀየሪያ የሃይማኖት ልብሳቸውም እንደገባላቸው አውልቁ የሚለውም ጥያቄ እንደቆመ፣ አባ ገብረየሱስም ከዞን አምስት ወጥተው፣ እንደውም ሁለቱም መነኮሳት በአሁኑ ጊዜ አንድ ላይ ዞን አንድ እንደሚገኙና አጠቃላይ ሁኔታው የተሻሻለ መሆኑን ገልጸውልናል። ፍርድ ቤቱም በችሎት ላይ እንዳስታወቀውም የሰጠው ትዕዛዝ የመነኮሳቱን መብት የሚያስጠብቅ እንደሆነ አቶ አማ አስረድተዋል። ፍርድ ቤቱ በኋላ ላይም የገለጸልን በፍርድ ቤቱንም በኩል ተይዞ ወይም ሊነገር የነበረው ትዕዛዝ ይህንኑ የመነኮሳቱን መብት የሚያስጠብቅ እንደሆነ በተለይ ከሃይማኖት አልባሳት ጋር በተያያዘ እንዲያወልቁ ሊገደዱ እንደማይገባ የሚገልጽ ትዕዛዝ እንደነበረ ፍርድ ቤቱ ገልጾልናል። ስለዚህ ከኛ የተነገረውን መረጃ ከሰማ በኋላ ይኸው ትዕዛዝ ዞሮ ዞሮ ለማረሚያ ቤቱ እንዲተላለፍ ፍርድ ቤቱ አዟል። ይህ ክስ ይቋረጣል የሚል ግምት በብዙዎቹ ዘንድ አለ። እንደ አንድ የሕግ ባለሙያ በዚህ ረገድ ምን እንደሚታያቸው ለአቶ አማሀ ጥያቄ አቅርቤላቸው ነበረ። ክሱ መቋረጥ በኩል ያው ሁላችን በየጊዜው በየቀጠሮ በየቀኑ የምንጠብቀው ነገር ነው ምክንያቱም የእነሱ ክስ ላይቋረጥ የሚችልበት በኔ በኩል ምንም አይነት የህግ ምክንያት የለም ብዬ ነው እማምነው። በዚህ መዝገብ ላይ እንደሚታወቀው 35 ተከሳሾች ነበሩ። የ32ቱ ክስ ተቋርጧል። የነዚህን መኖክሳትና የአንድ ተከሳሽ ክስ ብቻ ነው ያልተቋረጠው። ከክስ ዝርዝሩ ይዘት አንጻር ሲታይ ይህን የመነኮሳቱ ክስ ላይቋረጥ ይችላል የሚያስብል ህጋዊ ምክንያት አይታየኝም። በእርግጥ ክሱን የማቋረጥ ኃላፊነቱ የከሳሹ የአቃቢ ህግ ነው። እስካሁን ድረስ እንግዲህ ክሱን አላቋረጠም። ስለዚህ እንደ ማንኛውም ህብረተሰብ በእኛም በኩል ክሱ በማናቸውም ሰዓት ይቋረጣል የሚል ነው። ፍርድ ቤቱ በመጨረሻም አቃቢ ህግ ምስክሮቹን እንዲያቀርብ ለመጋቢት አስራ ስምንት ቀን ሁለት ሺ አስር አመተ ምህረት ቀጠሮ ይዟል። አክሎም አቃቢ ህግ የቆጠራቸውን ምስክሮች በተያዘለት ቀጠሮ ለማቅረብ ዳተኝነት እንዳለበት ተደጋግሞ የታየ መሆኑን በማስታወስ በቂ ምክንያት ከሌለ በስተቀር ምስክሮቹን በዕለቱ እንዲያቀርብ ፍርድ ቤቱ አስጠንቅቋል። አቃቤ ሕግ ሰኔ 13 ቀን 2009 ዓ ም እነተሻገር ወልደ ሚካኤል በሚል መዝገብ አባ ገብረ ስላሴ ገብረ ማርያምንና አባ ወልደ ስላሴ ወልደ ሃይማኖትን ጨምሮ በ 3 አምስት ሰዎች ላይ በሽብር ወንጀል ክስ እንደ መሠረተባቸው አይዘነጋም በአሁኑ ወቅት ከሦስቱ ተከሳሾች በስተቀር የ 3 ሁለቱ ተከሳሾች ክስ ተቋርጦ መፈታታቸውም ታውቋል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ